የእርስ በርስ ጦርነት ይብቃ በሚል መሪ ቃል ላለፈው ህዳር 30 ቀን 2016 ዓ ም ተጠርቶ የነበረውን ሰላማዊ ሰልፍ ሲያስተባብሩ ከነበሩት ፖለቲከኞች አንዱ የሆኑት የቀድሞው የኢዜማ ሊቀመንበር የሺዋስ አሰፋ ትናንት አርብ ግንቦት 23 ቀን 2016 ዓ ም ምሽት ላይ በቁጥጥር ስር መዋላቸውን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት ለአሜሪካ ድምፅ ተናግረዋል። በትናንትና ሁለት ከምሽቱ አንድ ሰዓት ላይ ከቤተሰቦቹ ጋራ ከባለቤቱና ከሁለት ልጆቹ ጋራ ሆኖ ወደ ቤት እየገባ በሩ ላይ ጠብቀው የአዲስ አበባ የደህንነት ሰዎች መሆናቸውን የገለጹለት መታወቂያ የሚያሳዩት ሰዎች ሲቪል ለብሰው ነው የመጡት። ከዛ በኋላ ወደ በተለምዶ ሶስተኛ ፖሊስ ጣቢያ ማዕከላዊ ድሮ ወደዛ ወስደው ታል ማታውኑ ዛሬ ደግሞ መጥተው ቤት ፍተሻ አካሂደው የሚፈልጉትን ነገሮች እንደወሰዱ መረጃው ደርሶኛል። ያው ክሱ አልተነገረውም። ወቅታዊ ነው የተባለው። መጥሪያም የለም፣ ምንም የለም። ወቅታዊ ነው ያሉት፣ እስካሁንም ወቅታዊ ብለው ነው ቁጭ ያደረጉት። የአቶ የሸዋስን መታሰር በተመለከተ ከአዲስ አበባ ፖሊስ አስተያየት ለማግኘት ያደረግ ነው ጥረት የከተማው ፖሊስ ቃል አቀባይ ስልክ ባለመመለሳቸው አልተሳካልንም። በተያያዘ ዜና ለህዳር 30 ተጠርቶ ከተሰረዘው ሰላማዊ ሰልፍ ጋር በተገናኘ ህዳር 27 ቀን 2016 ዓ ም በቁጥጥር ስር የዋሉት የቀድሞ የኢዜማ አመራር አባል ናትናኤል መኮንን ስድስት ወር ለሚጠጋ ጊዜ በአዋሽ አርባ ከታሰሩ በኋላ ዛሬ መለቀቃቸውን መጋቢ ብሎ የአብርሃም ተናግረዋል። ከኛ ጋር ታስሮ የነበረውን አትናኤል መኮንን በዛሬው ዕለት ለቀውታል። ተለቆ ገብቷል ቤቱ አናግረዋል። ኅዳር 27 በቁጥጥር ስር ከዋሉት አራት የሰልፉ አስተባባሪዎች ውስጥ መጋቢ ብሉይ አብርሃምን ጨምሮ ሶስቱ ከዚህ ቀደም በተለያየ ጊዜ መለቀቃቸውን መዘገባችን ይታወሳል። የሰልፉ አስተባባሪ መሆናቸውን በይፋ በፊርማቸው ካረጋገጡ 13 ፖለቲከኞች መካከል መጋቢት 17 ቀን በፖሊስ የተያዙትን የኢህአፓ ሊቀመንበር ረዳት ፕሮፌሰር ዝናቡ አበራን ጨምሮ አራት ግለሰቦች ደግሞ አሁንም በአዋሽ አርባ ታስረው እንደሚገኙ መጋቢ ብሉይ አብርሃም ተናግረዋል ለአሜሪካ ድምጽ። Kenne die addis ababa.